በኢትዮጵያ ውስጥ በሃይማኖት አባቶችና በሀገር ሽማግሌዎች መካከል ይደረግ የነበረው የሰላም ጥረት የተሰናከለው የሕወሓት መሪዎች ባቀረቡት ቅድመ ሁኔታ ሳቢያ ነው ሲል የሃይማኖት ተቋማት ጉባኤ ዛሬ ገልጧል። ጉባኤው አገሮች እያደረጉ ነው ያለውን ጫናም አውግዟል። መለስካቸው አመሃ ተከታትሎታል። የኢትዮጵያ የሃይማኖት ተቋማት ጉባኤ ዛሬ ባወጣው የአቋም መግለጫና ዓለም አቀፍ ጥሪ በሀገሪቱ አሁን እየተካሄደ ያለው ግጭት ከመጀመሩ በፊት የተፈጠረው ችግር በሰላማዊ መንገድ እንዲፈታ ሲያደርግ የነበረው ጥረት መና የቀረው የሕወሓት ኃይሎች የቅድመ ሁኔታዎች በማስቀመጥና ፈቃደኛ ባለመሆናቸው ምክንያት እንደሆነ አስታወቀ። ሳይሳካ ቀርቷል ያለው ይህ ጥረት በኢትዮጵያውያን ዘንድ ከዓለም አቀፍ ተቋማት በላይ ታማኝነትና ተቀባይነት ባላቸው የሃይማኖት አባቶች ተደጋጋሚ ሙከራ እንደተደረገ ይናገራል። አክሎም የኦርቶዶክስ ቅዱስ ሲኖዶሱና የእስላማዊ ጠቅላይ ምክር ቤቱ የካቶሊክና የወንጌላውያን ዋና ጽህፈት ቤቶች በተናጠልም ሆነ በጋራ ያላሰለሰ ጥረት አድርገዋል ሲል የአቋም መግለጫው ያብራራል። የጉባኤው ዋና ጸሐፊ ቀሲስ ታጋይ ታደለም ተጨማሪ ዝርዝር ለጋዜጠኞች ሰጥተዋል። በወቅቱ ጥሪዎችን በመቀበል ለማደራደር ሰዎች ተወክለዋሉ። ከዚህም ከዛም አምስት አምስት ሰዎች ተወክለዋሉ ከፍተኛ አመራሮች ተብለው ይህንን ጉዳይ የማያወያዩትም ሰዎች በእኛ በኩል ዓለም አቀፍ እውቀት ያላቸው የፖለቲካውን አውድ በትክክል የሚያውቁ የሚገነዘቡት በሃይማኖት አባቶች ማደራደሪያነት ሳይሆን ዓለም አቀፍ የሆኑ እውቀት ያላቸው ገለልተኛ ተብሎ የሚጠሩት ሰዎች ተመልምለዋሉ። በሁሉም ተቀባይነት አላቸው ተብሎ የታመኑ ሰዎች። ነገር ግን እንደ ነገ ዛሬ ሲደርስ ነው ጉዳዩ ያው እንደሰማችሁት ቅድመ ሁኔታዎች በመቀመጣቸው ነው። ለሰላም ቅድመ ሁኔታ እንግዲህ ሲቀመጥ ምን ሊሆን ይችላል የሚለውን ትንታኔ ውስጥ ባልገባም ቅድመ ሁኔታዎች ሰዎች በህዋት መንገድ ስለተቀመጠ ያ ስብሰባ ወይንም ያ ውይይት ያ የሽምግልና የድርድሩ ሂደት ሳይቀጥል መክነዋል። ከዛ ብዙ ሳይቆይ ነው ጦርነቶች የተካሄዱ። ጉባኤው የህዝብ መጎዳት በሀገሪቱ ሉዓላዊነት ላይ የተቃጣው መከራ በእጅጉ እንደሚያሳስበውም በመግለጫው ይፋ አድርገዋል። በጦርነቱ ምክንያት በርካቶች ህይወታቸውን መነጠቃቸው፣ በሚሊዮኖች የሚቆጠሩ ወገኖች መፈናቀላቸው፣ የእምነት ተቋማት ሳይቀሩ መጎዳታቸው፣ ገበሬዎች ከእርሻቸው ከብቶቻቸውና ንብረቶቻቸውን ትተው መሰረዳቸው፣ ልጆች ከትምህርት ገበታቸው መጓደላቸው፣ ዜጎች ከስራና ከተረጋጋ ማህበራዊ ርቀው በስጋት ውስጥ መገኘታቸው ጉባኤውን እንደሚያሳስበውና እንደሚያሳስነው መግለጫ ወጥቷል። ሁኔታው የተለያዩ ፖለቲካዊና ኢኮኖሚያዊ ፍላጎት ያላቸው ኃይሎች አካባቢውን በማተራ እንዲያመስ የሀገራችን ህልውና እንዲናጋ መሆኑን ተገንዘብናል፣ የሚለው የጉባኤው መግለጫ በተለይም የኢትዮጵያ ታላቁ የህዳሴ ግድባችን ያለበት ደረጃና ወታደራዊ የህልውና ዘመቻውን ተከትሎ አንዳንድ የውጭ ሀገራት የዲፕሎማሲ ጫና በመፍጠር የሀገራችንን መልካም ስምና ዝናን በማጉደፍ አሉታዊ ተጽዕኖ በማሳደርና በመገናኛ ብዙሀናቸው በማራገብ በግልጽ ጣልቃ ገብነት ችግር ሲያባብሱ ታዘበናል ሲል ድርጊቱን በጽኑ አውግዞ እኛም በቃ እንላለን ብለዋል። ያልተጋደለም ይህንን ብለው ነበረ። ይባስ ብሎ ደግሞ በውጭ ያሉት ወይንም ኢትዮጵያን እና በዚህ ያለውን ቀጠና ወዳልተፈለገ መንገድ ችግሩን በማስፋትና በመለጠጥ ባልተገባ መንገድ በመተርጎምም ሚዛኑን ባልጠበቀ መልኩ ዓለም አቀፍ ጫናዎች በዲፕሎማሲ መስኩም በሚዲያውም በኢኮኖሚውም ከፍተኛ ጫና ሀገራችን ላይ የተደረገ ነው። ምንም እንኳን ገለልተኛ ነፃ ተቋም ብንሆንም የሃይማኖት ተቋማት በሀገር ሕልውና ጉዳይ ቀይ መስመር አለን እና እኛም ባልተፈለገ መልኩ ሚዛኑን ባልጠበቀ መልኩ በተዛባ መልኩ ስለ ኢትዮጵያ ያለችውን ግንዛቤ ለማስተካከልና ሼፕ ለማድረግ ስላለመ ከዚህ አኳያ ጉባኤው የሚከተሉትን መግለጫ አውጥቷል። ጉባኤው ካወጣው ባለስድስት ነጥብ የአቋም መግለጫ መካከል አንዱ የውጭ ሀገር መንግስታት፣ ዓለም አቀፋዊ አህጉራዊና ቀጠናዊ ድርጅቶች በምድራችን ሰላም እንዲሰፍን፣ ሰብአዊነት እንዲጠበቅ፣ አስቸኳይ ሰብአዊ እርዳታን ያለ ፖለቲካዊ ፍላጎት በማዳረስ ለምታበረክቱት አስተዋጽኦ እያመሰገንን የምትፈጽሙት የተቀደሰ ሰብአዊ ተግባር ከጀርባው ምንም አይነት ባዕድ አጀንዳ ሳይኖረው በንጽና እንድትፈጽሙት በፈጣሪ ስም እናሳስባለን ይላል። አንድ አመት ያስቆጠረው ይህ ጦርነት በአሁኑ ጊዜ ያስከተለው ማህበራዊ ኢኮኖሚያዊና በተለይም ሰብአዊ ቀውስ እጅግ ከፍተኛ እንደሆነ በሁሉም ወገን ይነገራል። ሰብአዊ ቀውሱን ለመቋቋም ከህዳር ወር አጋማሽ ጀምሮ የተባበሩት መንግስታት ድርጅት የአየር አገልግሎት ወደ መቀሌ የሚያደርገውን በረራ እንደገና መጀመሩን፣ 353 የጭነት መኪኖች የእርዳታ ቁሳቁሶችን ይዘው ወደ ትግራይ ማምራታቸውን የአደጋ ስጋት ሥራ አመራር ኮሚሽን ገልጸዋል። ጦርነቱ ወደ አፋርና አማራ ክልሎች ከተስፋፋ ወዲህ አምስት ነጥብ ስድስት ሚሊዮን ህዝብ ለጉዳት የተጋለጠ ሲሆን ከአንድ ነጥብ አንድ ሚሊዮን ህዝብ በላይ ከቀዩ ተፈናቅሏል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ